ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በእኛ ስሌት ዋና ዋናዎቹ ተግባራት ጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት ያምጫ ቀብለው ብለን የያዝ ነው ነሐሴ 10 ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ነሐሴ አስር በጣም የዝናብ ጊዜ ነው የማያባራ ዝናብ ከጠዋት እስከ ማታ የሚዘንብበት ህዝቡ ዝናብ ላይ ቆሞ ምርጫ ለማካሄድ በጣም አስቸጋሪ ነው የውሃ ሙላት አለ እኚህኛው ደግሞ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው የብሔራዊ ምርጫ ጉዳይ ዝርዝሩን በዕለቱ አቢርስ ይዘናል። ፕሬዚዳንት ዶናልድ ትራምፕ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ዋሽንግተን የሚገኙትን የኢትዮጵያን የግብጽንና የሱዳንን የውጭ ጉዳይና የውሃ ሚኒስትሮች ዛሬ በዋይት ሀውስ አነጋግረዋል። ሀገራቸው የሶስቱን አገሮች ትብብርና ዘላቂ ጥቅም ለሚያስጠብቅ ስምምነት ድጋፍ መስጠቷን ትቀጥላለችም ብለዋል። የዚህንም ዝርዝር ይዘናል። ዜና መጽሔት ይመለክተዋል። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራት አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 6 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከዕለቱ ዜና አቅራቢ አዳነች ፍሳሐዬ፣ ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ቶማስ ፍሎድ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና በቅድሚያ ርዕሰ ዜናዎች። ሱዳን ውስጥ በወታደራዊ ኃይሎች መካከል በተከፈተ ተኩስ ሁለት ሲቪሎችና ሁለት ወታደሮች እንደተገደሉ ወታደራዊ ኃይል ገለጸ። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረተውን የክስ ሂደት የሚያካሄዱ ሰባት የምክር ቤቱ አባላትን ሰየሙ። የሩሲያው ጠቅላይ ሚኒስትር ድሚትሪ ሜድቬዶቭ ካቢናቸው ከስራ እንዲሰናበት ደብዳቤ አስገቡ። አሁን ዜናዎች በዝርዝር በሱዳን ወታደራዊ ኃይል ውስጥ ባሉ የተለያዩ አንጃዎች መካከል ግጭት በተፈጠረበት በአሁኑ ወቅት ትላንት በመዲናይቱ ካርቱም ተኩስ እንደተከፈተ ተዘግቧል። የሀገሪቱ የሽግግር መንግሥት ቃል አቀባይ ፋይሳል መሐመድ ሳልሕ ለመነሳሳቱ ተጠያቂው የብሔራዊ ስለላና የደህንነት አገልግሎት ነው ብለዋል። ተኩሱ የተከፈተው ያልተከፈለ እንደመወዛለ የተሻለ ድጎማም ያስፈልገናል በማለት የአገልግሎቱ አባላት ትላንት ተቃውሞ ባካሄዱበት ወቅት ነው ብለዋል ቃል አቀባዩ። በተኩሱ ሁለት ሲቪሎችና ሁለት ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። ሁለት ከፍተኛ ወታደራዊ መኮንኖች ያሉባቸው አራት ሰዎች ቆስለዋል ተብለዋል። በአሁኑ ወቅት ግን ወታደራዊ ኃይል አመጽ የተነሳባቸውን ቦታዎች እየተቆጣጠረ መሆኑን ከፍተኛ የሱዳን ባለሥልጣኖች ገልጸዋል። የሱዳኑ ለዋላዊ መማክርት መሪ ጀነራል አብዱልፋታህ አልቡርሃን የሱዳንን ወታደራዊ ኃይልና ፈጥኖ ደራሹን ኃይል መነሳሳቱን ለማስቆም በመቻላቸው አመስግነዋቸዋል። የተደራጁ ኃይሎቻችን የሽግግሩን መንግስት ውክልናን ለመርዳት እስከ መጨረሻው ተባብረው መስራት መቀጠል አለባቸው። በህጋዊ አስተዳደር ወቅት ማንም መፈንቅለ መንግስት እንዲያቅድና በሀገሪቱ ህዝብ ላይ ችግር እንዲፈጥር አንፈቅድም። የብሔራዊ ስለላና የደህንነት አገልግሎት የቀድሞው የሱዳን ፕሬዝደንት ዑመር አልበሽር ታማኝ ተደርጎ ይታያል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሱዳን ያሉትን 900 ሺህ የሚሆኑትን ስደተኞች ለመርዳት የ447 ሚሊዮን ዶላር እርዳታ ለማግኘት ጥሪ አቅርበዋል። የተባበሩት መንግስታት የስደተኞች አገልግሎት ስደተኞቹን ለማስጠለል ለጤና ጥበቃና ምግብን እንዲሁም ለመኖር የሚያስፈልጉ ነገሮችን ሁሉ ለማቅረብ ከ30 በላይ ከሚሆኑ አጋሮች ጋር በመተባበር እየሰራ ነው። አብዛኞቹ ስደተኞች ከደቡብ ሱዳኑ ሲሆኑ ግጭትንና ክትትልን ሸሽተው ከሌሎች ዘጠኝ ሀገሮች የሄዱም እንደሚገኙባቸው አገልግሎቱ ገልጿል። በድሬዳዋ ከተማ የሚገኙ ሰባት የተለያዩ የሃይማኖት መሪዎች ከአምስት የከተማው ባለስልጣናት ጋር ሆነው ወደ እስራኤል ተጉዘው የተለያዩ የእምነት ቦታዎችን ጎበኙ። ጉብኝቱን የመሩት የከተማዋ ምክትል ከንቲባ ከድር ጃዋር፣ ሰዎች የተለያየ ሃይማኖት ተከታዮች ቢሆኑም በአንድ ቦታ ላይ እንዴት ተከባብረው መኖር እንደሚችሉ ለመመልከትና በጋራ ለመወያየት ጥሩ እድል ተፈጥሮልናል ብለዋል። ከተማችንን ቀድማ ወደ ነበረችበት ለመመለስም ቃል ገብተናል ብለዋል። ጽዮን ግርማ ዝርዝር አላት። የድሬዳዋ ከተማ ምክትል ከንቲባ ከድር ጀዋር ስለ ጉዞ አላማ ሲናገሩ ከዚህ ቀደም ወደ እስራኤል ተጉዘው ጉብኝት አድርገው የነበሩት የከተማው ከንቲባ አህመድ ቦህ ከሁሉም የእምነት ተቋማት የተውጣጡ የሃይማኖት መሪዎች በጋራ ጉብኝት እንዲያደርጉ ባቀረቡት ሀሳብ መሰረት ጉዞ እንደተደረገ ገልጸዋል። የእስራኤል ሀገር እንግዲህ ያው ከውጭ እንደሚወራው በሚዲያ የሚታየውና በአካል ሄዶ ሲታይ ምን ያህል ተቻችሎ አብሮ እንደሚኖሩ አንዱ እንዴት በጋራ የአንዱን እምነት እያከበረ የሚሄድበት ቦታ ተመርቶም ስከሄደም እዛ አካባቢ ላይ እኛ በሚዲያ ነው ስንሰማም የነበረው። እነዚህ እምነት ተቋማቶች ቤተ ክርስቲያንን በጋራ መስጊዱንም በጋራ እዛ አካባቢ ላይ እንግዲህ አንድ ድንበር ብቻ በተለይ አንድ መሰረተ ድንጋይ መሀል ብቻ ነው ያለው። በዚህኛው መስጊድ በዚህኛው ደግሞ ቤተ ክርስቲያን ያለበት ነው እና በጉዟቸውም የተለያዩ የእምነት ተቋማትን በአንድ ቦታ ላይ ተቀራርበው ማየታቸውን፣ እንደዚሁም ደግሞ ከተለያዩ እምነት የተውጣጡ ምዕመናን በነጻነት እንቅስቃሴዎችን ሲያደርጉ መመልከታቸውን ተናግረዋል። ሰዎች እኛ የምናወራው ቦታ የሉም፣ እርግጥ ለመነጋገር። እኛ አሁን ከእምነት አልወጣንም፣ ከብሔር አልወጣንም፣ ከጎሳ አልወጣንም። እዛ አደጉ አሁን የምንላቸው ሀገር ላይ ጎሳህ ምንድን ነው? እምነትህ ምንድን ነው? ጉዳያቸው አይደለም። በቃ ሙስሊሙ ክርስቲያን ቤት ገብቶ ይሰራል፣ ክርስቲያኑ ሙስሊም ቤት ገብቶ ይሰራል። ሙስሊሙ መዝጊድ ቤተ ክርስቲያን ይጠብቃል፣ ቤተ ክርስቲያኑ ደግሞ መዝጊዱ የሚጠብቀው ክርስቲያኑ ነው እና በጣም የምንጠቅሳቸው እነዚህ ኢትዮጵያ የተባረከች ሀገር ናት እያል ሌሎችን ስናይ ደግሞ ግን በጣም በራሳችን የምናፍርባቸው ነገሮች የምናይበት ሁኔታ ነው ያለው እና በዛ መልኩ ነው አስራ ሁለት ልኡካን ቡድን ይዘን ለአስር ቀን እዛ ቆይተን የመጣ ነው። በቆይታቸውም ሁሉም በጣም ጥሩ የመቀራረብ መንፈስ እንደነበራቸው ምክትል ከንቲባው አስረድተዋል። ሰው እዚህ ሀገር ሲኖር ነው ለካ ሰው የሚጠላለው የሚል ነገር ነው እኛ ያየ ነው በሰው ሀገር ላይ እንግዲህ እዛም ያለው ምን ያህል ሰውን እንደሚያከብር እንዴት አብሮ መኖር እንዳለበት ብዙ ነገር ተምረን እየመጣ ነው ያየ ነው። የስልጣኔው ነው ይሄም የሚያሳየው እና ከዚህ እስካልወጣን ድረስ መቼም እንግዲህ ያው በዚህ ስታይል ደረጃ የምንሄድ ከሆነ የት በደረስን የሚል ነው። እኛም ይዘን የመጣ ነው በቆይታቸው የነበራቸው ጥሩ ስሜት እንዳለ በህዝቡ ላይ እንዲጋባ ለመስራት እንቅስቃሴ እያደረጉ እንደሆነም ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባለፈው ወር በአበቃው ዓመት በአፍሪቃ ዙሪያ ቁጣና ተቃውሞ ሰፍኖ እንደነበርና አሁንም ሲቀዘቅዝ አለመታየቱን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት ያወጣው ዓመታዊ ዘገባ ገምግሟል ጊኒና ሱዳን ውስጥ ለረጅም ጊዜ ሲገዙ በቆዩ መሪዎች ላይ ቁጣ ታይቷል የዚምባብዌ ኢኮኖሚ መዳሸቅ ተቃውሞ አስነስቷል በኮንጎ ዲሞክራሲያዊ ሪፑብሊክና በኢትዮጵያ ግጭቶችና ከመኖሪያ የመፈናቀል ሁኔታ ተከስቷል በኮናክሪ ሀራሬ ካርቱምና ኪንሻሳ ተቃውሞ የተካሄደባቸው ምክንያቶች ቢለያዩም ከጸጥታ ኃይሎች የገጠማቸው ከባድ ምላሽ ተመሳሳይ ነበር ይላል ሂማን ራይትስ ዋች ያወጣው ዘገባ። የሩሲያው ጠቅላይ ሚኒስትር ድሚትሪ ሜድቬዴቭ ካቢኔያቸው ከስራ እንዲሰናበት ደብዳቤ አስገብቷል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የፕሬዚዳንቱን ስልጣን የሚቀንስ የፓርላማውን ስልጣን ግን የሚያጠናክር የህገ መንግስታዊ ለውጥ ሀሳብ ካቀረቡ በኋላ ነው። ጠቅላይ ሚኒስትሩ የካቢኔ ስንብት ደብዳቤ ያስገቡት ፑቲን ዛሬ የለውጡን ሀሳብ ያቀረቡት ስለ ሀገሪቱ ሁኔታ በምክር ቤቱ ዓመታዊ ንግግር ባደረጉበት ወቅት ነው። የፑቲን የስልጣን ጊዜ ከአራት ዓመታት በኋላ ሲያበቃ የፑቲንን ተደማጭነት እንዲቀጥል የሚያደርግ ንግግር ይመስላል ተብሏል። በመጨረሻም የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረተውን የክስ ሂደት የሚያካሂዱ ሰባት የምክር ቤት አባላትን ዛሬ ሰይመዋል። የፍርዱ ሂደት በመጪው ሳምንት በሕግ መወሰኛው ምክር ቤት እንዲካሄድ ይጠበቃል። የተወካዮቹ ምክር ቤት የክሱን አንቀጾችን ወደ ሕግ መወሰኛው ምክር ቤት ለመላክ ዛሬ ድምፅ ይሰጣል። ፔሎሲ የፍርዱን ሂደት እንዲያከናውኑ የተለያዩ ዲሞክራት የምክር ቤት አባላትን ሰይመዋል። የምክር ቤቱ የስለላ ኮሚቴ ሊቀመንበር አዳም ሼፍ እና የፍርድ ኮሚቴ ሊቀመንበር ጀሪ ናድለር ይገኙባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አዳነችን፣ ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በጊዜ ሰሌዳችን መሰረት ቀዳሚው የዕለቱ አብይ ርዕስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን አገር አቀፍ ምርጫ በነሐሴ ወር ለማካሄድ ረቂቅ የጊዜ ሰሌዳ ለውይይት አቀረበ። የተለያዩ ተሳታፊዎች የድምፅ መስጫው ወቅት አመቺ አይሆንም በሚል ወደ ኋላ እንዲሳብ ሲጠይቁ፣ ሌሎች ደግሞ ወደፊት እንዲገፋ የሚል ሀሳብ አቅርበዋል። ቦርዱ ተጨማሪ የውይይት መድረክ እንደሚያሰናዳም ተናግሯል። መለስካቸው አመሃ ተከታትሎታል። ቦርዱ ዛሬ ለተለያዩ የምርጫ ላይ የምርጫ ዋና ዋና ተግባራት ናቸው ያላቸውን ድርጊቶች በጊዜ ገድቦ በሚመለከታቸው የምርጫ ቦርድ ሥራ አስፈጻሚዎች ማብራሪያ ሰጥተዋል። የምርጫ ክልል ካርታን ይፋ ማድረግ፣ የምርጫ ጣቢያዎች ዝርዝር ይፋ ማድረግ፣ የምረጡኝ ዘመቻ ጊዜና የድምፅ መስጫ ቀንንና የመሳሰሉት ጊዜ በሰሌዳው ላይ ተለይቶ ተመልክቷል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ይህን የጊዜ ሰሌዳና የተዘረዘሩትን ድርጊቶች በዚህ መልኩ ለማቅረብ ካስገደዱ ምክንያቶች ጭምር ማብራሪያ ሰጥተዋል። በኛ ስሌት ዋና ዋናዎቹ ተግባራት ጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለው ብለን የያዝነው ነሐሴ 10 2012ን ነው። የስራ እንቅስቃሴዎች በእኛ በኩል መከወን ካለባቸው ከተሳታፊዎች መከወን ካለባቸው፣ ተሳታፊዎች ስንል ፓርቲዎች፣ መንግስትም ደግሞ የሚጠበቅበት ነገር አለ። ከሁሉም ከተግባራት ለመፈጸም ከሚያስፈልገው ጊዜ በተጨማሪ ይሄንን እኛ በድራፍትነት ያወጣነው ካላንደር የወሰኑት እና ኦሪንት ያደረጉት የህግ ሀሳቦች እና የህግ ገደቦች አሉ። አንደኛው የህግ ገደቦች ስል በተለይ ከጊዜ ጋር በተመለከተ ማለት ነው። የመጀመሪያው የህግ ገደብ አጠቃላይ ምርጫ በተለይም የአገራዊው ፓርላማውንም ማለቴ ነው የሚደረገው ምርጫ የሚደረግበትን ጊዜ አስመልክቶ በህገ መንግስታችን የተቀመጠ ጊዜ ገደብ አለ። የውይይት መድረኩ ተሳታፊዎች በቀረበው የጊዜ ሰሌዳ ላይ የተለያዩ አስተያየቶችን ሰንዝረዋል። ጥያቄዎችም አንስተዋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊና የማዕከላዊ ኮሚቴ አባል የምርጫ ወቅቱን ብቻ ሳይሆን በአገሪቱ የተለያዩ ክፍሎች ስላለው አሳሳቢ የጸጥታ ጉዳይ በማንሳት ይህ እንዲሻሻል ለማድረግና ለፓርቲዎች እንቅስቃሴ አመቺ ሁኔታ ለመፍጠር ቦርዱ ምን እያደረገ እንደሆነ ጠይቀዋል። በተጨማሪም የድምፅ መስጫ ይሆናል የተባለውን ቀን በተመለከተም አስተያየታቸውን ሰንዝረዋል። ነሐሴ አስር በጣም የዝናብ ጊዜ ነው። የማያባራ ዝናብ ከጠዋት እስከ ማታ የሚዘንብበት ህዝቡ ዝናብ ላይ ቆሞ ምርጫ ለማካሄድ በጣም አስቸጋሪ ነው። የውሃ ሙላት አለ። አስጋሪ ጊዜ ስለሆነች ቢሆን ቢሆን ወደ ሀያዎቹ እንኳ ሊገፋ የሚል ነው። ወደ መስከረም ከገባ ምናልባት ህገ መንግስታዊ የሆነ ጥያቄ ሊያስነሳ ስለሚችል የሚል ነው። አዲሱ ፓርላማ መቼ ስራ ሊጀምር ነው? አሁን ነሐሴ ላይ ተመርጦ መስከረም መጀመሪያ የሰኞ ቀን ለመሰለኝ ህገ መንግስቱ ይሄ እጅቶች አባላት መካከል አቶ በፈቃዱ ሀይሉ በሀገሪቱ ውስጥ ከሚገኘው የመሰረት ልማት ዝርጋታ አኳያ ያለውን ችግር በማመላከት እለቱ ወደፊት ቢገፋ ይሻላል የሚል ሀሳብ አቅርበዋል። ድምፅ መስጫ ቀን ላይ ነው። የኔ አስተያየት ክረምት ላይ እንደመሆኑ በኢትዮጵያ አንዳንድ መረጃዎችን ቼክ ለማድረግ እየሞከርኩ ነበር። ሰላሳ ሰባት በመቶ የሚሆኑት መንገዶች ብቻ ናቸው ኦል ዌዘር ሮድ የሚባሉት ማለት ነው። ስለዚህ ለምርጫ ፈፃሚዎችም ይሁን ለታዛቢዎች ይሁን ለራሳቸው ለምራጮች እንኳን መንቀሳቀስ አይችሉም እና አንዳንዶቹ ደግሞ ወንዝም መሻገር ይኖርባቸዋል፣ ድልድዮች የሉም። ስለዚህ የምርጫ ተርናውቱን በከፍተኛ ሁኔታ ይቀንሷል እና ይህንን ሲሪየስሊ እንድትወስዱ ትፈልጋለሁ። አስፈላጊ ከሆነም ከፖለቲካ ፓርቲዎቹ ጋር በመመካከርም ቢሆን ወደ ጥቅምት አጋማሽ ወይም ህዳር መግፋት ብቻ ጥሩ ይሆናል። ምክንያቱም የሶስት ወር ልዩነት ብዙም ተጽዕኖ አይፈጥርም። ብዙ ህጎች የሚጣሱበት ሀገር እንደመሆኑ ብዙም የሚያሳስብ አይመስለኝም። የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ የድምፅ መስጫ ዕለቱን በተመለከተና በተመሳሳይ ጥያቄዎች ላይ ምላሻቸውን ሰጥተዋል። የምርጫ ቀን ብለን የያዝነው በክረምት ወቅት ከመሆኑ የተነሳ የሚያጋጥመውን ችግር በተመለከተ ነው። እኛም ከዚህ የሎጂስቲክስን ከሚያወሳስብ ሁኔታ እና በጣም ብዙ ችግር ሊያጋጥመን ይችላል የሚለውን ነገር ብዙ ውጥተናል አውርደናል። በጣም በምርጫ የገባንበት አማራጭ አይደለም፣ እሱ እንድትረዱ እንፈልጋለን። በግንቦት ለማከናወን ብዙ የህግ ዝግጅቶች፣ የተቋማዊ ዝግጅቶች የእኛም ብቻ ሳይሆን ደግሞ የተወዳዳሪዎችም ዝግጅቶች ማለት ነው። ለፓርቲዎችንም ጨምሮ ለምሳሌ አሁን ፓርቲዎችን ብናይ አዲስ ህግ ወጥቷል። በዛ መሰረት የሚያሟሏቸው ነገሮች አሉ። እሱን ለማሟላት በምንጠይቃቸው ጊዜ ጊዜ እንደሚያስፈልጋቸው ነግረውናል እና ከነሱም ጋር ኮንሰልት አድርገን ሂደቱን ለማከናወን የሚያስፈልጋቸው ጊዜ ያለውን ሁለት ወር ገደማ ሰጥተናል። እሱ ራሱ የሚገፋው ሂደት አለ እና እነዚህ ሁሉ ቅድመ ዝግጅቶችና የስራ ሂደቶች በግንቦት ማድረግን አላስችል ስላሉን ነው ወደ እዛ የገፋ ነው ማለት ነው። በፍቃዱ ደግሞ ያለውን ወደ መስከረም እና ወደ ጥቅምት ደግሞ የሚለውን የማንቀበልበት ደግሞ ለእኛ ደግሞ እንደ ምርጫ ቦርድ መቆሚያችን ሁልጊዜ እሱን ነው። ከቀረቡት ሀሳቦችና ጥያቄዎች በመሰረቱ የተለየ ሀሳብ ያቀረቡት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን ወክለው የተገኙት አቶ ልደቱ አያሌው ናቸው። የአቶ ልደቱ አያሌው ሀሳብ ባጭሩ በዚህ ድኅረ ፖለቲካዊ ቀውስ ባሉት ወቅት ህግ ተጥሶ ህዝባዊ አመፁ ባስገኘው ቅቡልነት የሚንቀሳቀሱ ተቋማት ስለሆኑ ያሉት ስለ ህግ መጨነቁ ተገቢ አይደለም ይላሉ። በአሁኑ ጊዜ ብሔራዊ መግባባት በሀገሪቱ ስለሌለ ምርጫ ማካሄድ የለብንም ሲሉ ተከራክረዋል። አንደኛ ህዝቡ ትግል አድ ከአምባገነንነት ስርዓት ወደ መዋቅራዊ ስርዓት ለመሸጋገር የጠየቃቸው ጥያቄዎች አልተፈቱም። እነዛ ጥያቄዎች በምርጫ የሚፈጠሩ በድርድር የሚፈጥሩ በብሔራዊ መግባባት የሚፈ ያን ስራ አልሰራም። ባልሰራንበት ሁኔታ ወደ ምርጫ ውስጥ መግባት፣ አንዳንዶቹ ነገሮች እኛ የምናያቸው እኛ የምናስተዳድራቸው ነገሮች አሉ። በዚህ ክርክር ውስጥ ለምሳሌ የቀረቡት ብሔራዊ መግባባት መፍጠር፣ እዚህ ቤት በጣም ብዙ ፓርቲዎች አላችሁ። ብሔራዊ መግባባት ለመፍጠር ብዙ አስተዋጽኦ ማድረግ ትችላላችሁ። የሲቪል ማህበረሰብ አባላት አላችሁ፣ እንደዛው፣ ሌሎችም እንደዛው። ግን እኛ በምንሰራቸው ስራዎች ማድረግ እንችላለን ግን እሱ አይደለም ስራችን የተነሱ አያሌ ሀሳቦችና ጥያቄዎች አሉ ቦርዱም ይህን በመገንዘብ ተጨማሪ የውይይት መድረኮች እንደሚያዘጋጅ ገልጾ የዛሬውን መድረክ ዘግተዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች ተከታዩ ትራምፕ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ወዲህ ወደ ዋሽንግተን የመጡትን የኢትዮጵያን የግብፅንና የሱዳንን የውጭ ጉዳይና ድጋፍ መስጠቷን እንደምትቀጥልም አረጋግጠዋል። ታዲያ የሶስቱ አገሮች ልኡካን በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ያደረጉትን ውይይትና የሶስቱ አገሮች የድርድር ሂደት የሚመለከት ጋዜጣዊ መግለጫ በዩናይት ስቴትስ የኢትዮጵያ አምባሳደር በዋሽንግተኑ የኢትዮጵያ ኤምባሲ የሚሰጡትን መግለጫ ለመከታተል ባልደረባችን ሀብታሙ ስዩም ከስፍራው ይገኛል። ሀብታሙ ሰዓቱ እየተገፋ እየተለወጠ ቆይቷል። ከማለዳ ጀምሮ ነው ይሄ እቅድ የተያዘው። በእርግጥም ከዋይት ሀውስ ካለው ውይይት ጋር ሰዓቱ የተጋጨ ይመስላል። አሁን በምን ሁኔታ ላይ ነው ያለው? ምንድን ነው አሁን ያላችሁበት ሁኔታ? አሉላ፣ እንዴት አመሸህ? የኢትዮጵያ ሱዳንና ግብጽ ከፍተኛ ባለስልጣናት የአባይን ግድብ በተመለከተ አራተኛውን ምክክር በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ አድርገዋል። ከዚህ ቀደም ከህዳር 15 እስከ 16 2019 በአዲስ አበባ፣ ከጥር 2 እስከ 3 2019 በካይሮ ከጥር 22 እስከ 23 2019 በካርቱም የቴክኒክ ኮሚቴዎቻቸው ሲወያዩ ነበረ። አቆጣጠሩ ሁሉም በአውሮፓውያኑ የዘመን አቆጣጠር ነው። ሆኖም ይህን የሚባል መስማማት ላይ አለመድረሳቸው ተሰምተዋል። በዋነኝነት ያልተስማሙበት ነጥብም የአባይ ግድብን ለመሙላት መወሰድ ያለባቸው ዓመታት ብዛትን የሚመለከት እንደሆነ ያገኘናቸው መረጃዎች ያሳያሉ። ከትናንት በስቲያ ጀምሮ ደግሞ ይህ በዋሽንግተን ዲሲ በዩናይትድ ስቴትስ የገንዘብ መስሪያ ቤት ኃላፊ ስቴቨን ምኑንቺንና በዓለም ባንክ ፕሬዚዳንት ዴቪድ ማልፓስ ታዛቢነት የተደረገውን ውይይት ውጤት በአሁኑ ሰዓት እየተጠባበቅን ነው። በውጭ ጉዳይ ሚኒስተር ገዱ አንዳርጋቸው የሚመራው ልዑክ ቡድን በውይይቱ የተገኙ ውጤቶችን ይፋ ያደርጋል ብለን እንጠብቃለን። እስካሁን ድረስ ጋዜጣዊ መግለጫው አልተጀመረም። ከመድረኩ የሚገኙ መረጃዎችን ለአድማጮቻችን በቀጣይ መርሃ ግብሮች እንደምናቀርብ ቃል እንገባለን። አመሰግናለሁ። ይሄ ነው ያለው አሉላ መልካም ሀብታሙ፣ አመሰግናለሁ። ተከታትለህም ተከታዩ ዘገባውን ታደርሰናለ። ስርጭታችን ሳይጠናቀቅ ከደረሰም መልሰን እናመጣሃለን። አመሰግናለሁ። መልካም ጊዜ። ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይሆናል። የሚያሻገረን በኅትመት ጋዜጠኝነት ለረዥም አመታት የሰራው ለስድስት አመታት የታሰረበትን ረዥም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለአሜሪካ ድምፅ ገልጧል። ባልደራስ እውነተኛ የኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ ያቀረበለት ቦርዱ ትናንት ጉዳዩን መመልከቱን ገልጦ፣ በሁለቱ ቀናት ውስጥ ምላሽ እንደሚሰጥም ተገልጧል። ጽዮን ግርማ ዝርዝሩን ይዛለች። ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ ለተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል። ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ መስረታ እውቅና ብሎ የሚሰጠ ሰርተፍኬት አለ። ያንን ለማሟላት ያስቀመጣቸው መስፈርቶች አሉ። እኛም ሁለት ኢንተርኮንቲኔንታል ሆቴል የሁለት መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን እንድና በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን መሰብሰብ መብታችን ስለሆነ ይህን መብታችን እናሳልፍ አንሰጥም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ ተሰብስበን ህጉ በሚ ጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ ሄደን ማመልከቻውን አስገብተናል። ከቃል የቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ለሚመለከተው ክፍል መርተው አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የአስር ሺህ ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል። በአዲሱ ሕግ አስራ አንድ ስልሳ ሁለት መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜያዊ እውቅና ጥያቄ የሚ የሚባለው ሁለት መቶ ሰዎች ፊርማ ተሰባስበው መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜ እውቅና ተሰጥቶን የቀረውን ዋናው ለዋናው እውቅና የሚያስፈልገውን ነገር ለማሟላት ከዛ በፊ ጊዜያዊ ሰጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚን እውቅና ለማግኘት ሰተፍ የተባኙ ፓርቲዎች መጥተው አመልክተው ፕሮሴሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያ ጊዜ እውቅና ለማግኘት የሚለውን አስገብተዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ኢትዮጵያ ቦርዱ ቀርቦ ቦርዱ ትላንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ምንም የተሳሰበ ነገር ስለሌለ በቃ በጥቂት ቀናት ያው ያገኛሉ ብዬ ነው ምቀምተው ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውንና በሕጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ሕጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል። ፓርቲ ሆኖ መመዝገብ የሚችሉበት አዲሱ ህግ ላይ ከአንቀ ስልት አራት ጀምሮ አለ ያወቀት የፊርማዎቹ መስፈር፣ ለክልላዊ ፓርቲ አራት ሺ ለአገራዊ ፓርቲ ኮነ የሚያቋቁሙ አስር ሺ ፊርማዎቹ ማሰባሰብ ይኖርባቸዋል። በነዚ ፎርማቶች መሰረት ከዛ በኋላ ደግሞ እሱን አሰባሰብ ጨርሶ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ አምስት መቶ ለክልላዊ ፓርቲ ሁለት መቶ ሀምሳ ሴት የገኘ ሰቀዳ ጉባኤ ላይ ተገኝተው ፕሮግራማቸውን ማጸደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገ ደንቡ ማካተት ያለበት የሚባሉ ግርግር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው? እጩዎች አመራረጥ እንዴት ይሆናል? ውስጥ ፓርቲ ዲሞክራሲ ሁለት የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩ ላይ ያሉ ስለዚህ፣ ከደንቡ ውስጥ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ፣ ለጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ። አርማ ያስገባሉ። እነዚህ ነዚህ ታይተው በዚህ መሰረት የተሟሉ ናቸውን መቅረብ ያለበት የፊርማ ቁጥር ቀርበዋል፣ አርማቸውን የሚገባ አስገብተዋል፣ ፕሮግራማቸው የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። እስካሁን ቦርዱ ዘ ሰን ይሰጣል። ጊዜያዊ ሰብሳቢ እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፕሮግራም እንዲሁም አስፈላጊውን ፊርማ የማሰባሰብ ስራ እየተሰራ መሆኑን ተናግረዋል። እንግዲህ አሁን ጊዜ ካለን አስር ሺ እናሰባስብና ሀገር አቀፍ አድርገን እናስመዝግበዋለን። ግን ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበው እና፣ ግን በምርጫ ተሳትፏችን የሀገራዊ አማራጭ ሆነን ነው የምመጣው። ማለትም የጥምረት አካል ሆነን ነው ምንመጣው። ብቻችን አደለም። ወደ ምርጫው ምንገባው ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንደነበሩ በሰባት አመት ጥምረት እኛም የተለያዩ ድርጅቶች ጥምረት ሆኖ ለኢህአደግ አማራጭ የሆነ ስብስብ ሆነን ነው የምንገባው እ በአዲስ አበባ ደረጃ ብቻ አደለም። ይህን የቅድመ እውቅና መጠየቂያ የ ሁለት መቶ ሰዎች ፊርማ ለማሰባሰብ ዘጠና ሺ ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢ እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ እውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ፕሮግራም ይኖረናል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን አመሰግናለሁ ለዘገባዋ። ተከታዩ ወደ አማራ ክልል ነው የሚወስደን። መንግስት በታገቱ ተማሪዎች ዙሪያ እየሰጠ ያለው መረጃ የተጣራ አይደለም ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን ተችቷል። ከታጋቾቹ ቤተሰቦችና ከመንግስት የሚወጣው መረጃም እርስ በርሱ የሚስማማ አይደለም ሲል ነው ንቅናቄው ያስታወቀው። አስቴር ምስጋናው ንቅናቄው በዛሬው ለተሰጠውን መግለጫ ተከታትላለች። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሰላማዊ የትጥቅ ትግልን አማራጭ አድርጎ ሀገር ውስጥ ገብቶ መንቀሳቀስ ከጀመረ ከአንድ ዓመት በላይ አስቆጥሯል። ንቅናቄው ዛሬ በወቅታዊ ሀገራዊ ጉዳዮች ዙሪያ ለጋዜጠኞች በሰጠው መግለጫ መንግስት የዜጎችን መብት ማስከበር ስራው መሆኑን ተገንዝቦ ግዴታውን ሊወጣ ይገባል ሲል ገልጿል። በተለይ በቅርቡ በታገቱ የደንቢዶሎ ዩኒቨርሲቲ ተማሪዎች ዙሪያ እየሰጠ ያለው መረጃም የተጣራ አይደለም ሲል መንግስትን ተችቷል። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ እንደተናገረው በመንግስት በኩል የሚሰጡ መግለጫዎች ከእውነት የራቁ ነው። እስካሁን ባለን መረጃ ከታገቱ ተማሪዎች የተለቀቀ ተማሪ የለም። ወላጆቻችንም ማነጋገር ችለናል። በተወሰነ ደረጃም እኛ ለማረጋገጥ ሞክረናል። የለም። ያም ሆኖ ግን መንግስት ተለቋል ካለም እንደ መንግስት ታማኝነቱን ጥያቄ ውስጥ ሊያስገባ በሚችል ደረጃ ነው እየተናገረ ያለው። አንድ ባለስልጣን ወዲህ ከአማራ ክልል ክቡር አስቶ መስገን የሚናገሩት ሌላ ነው፣ እዛም የሚናገሩት ሌላ ነው። ይሄ ማለት መንግስት በራሱ ውስጥ ከፍተኛ ክፍተት አለ ማለት ነው። ያም ሆነ ይህ የኛ ተቀዳሚ አላማ የተማሪዎችን ደህንነት ማስጠበቅ ነው። የተማሪዎችን ደህንነት መንግስት እንዲያስጠብቅ አጥብቀን እየጠየቅን ያለ ነው። ይህም ሆኖ የዜጎችን ሰላምና ደህንነት ለማስጠበቅ ከመንግስት ጎን እንደሚቆም የንቅናቄው ሊቀመንበር አቶ ተስፋውን አክለው ገልጸዋል። እኛ መንግስት አሁን በግልጽ ለማስቀመጥ በሰላማዊ መንገድ የምንንቀሳቀስ የፖለቲካ ፓርቲዎች ነን ነፍጥ የለንም። ነገር ግን መንግስት የእኛን ድጋፍ ከፈለገ በማንኛው ሁኔታ ልናግዘው ዝግጁ ነን። ያለምንም ያለንን ልዩነት ወደ ጎን በመተው እዛ አካባቢ ያለውንም ኤቭሪቲንግ በዘርፈ ብዙ ሊሆን ይችላል የሚጠይቀን ጥያቄ። ስለዚህ እኛ መንግስት የእኛን ድጋፍ ከጠየቀ ለመተባበር በመረጃም ሊሆን ይችላል ምናልባት አሁን መንግስት የተለያየ መረጃ እየሰጠነ ያለው በዚህ የመረጃ ውሸት እንደሆነ ትክክል አይደለም ብለን እየተናገርን ያለ ነው። የእኛን በሀቅ ላይ የተመሰረተ መረጃ ወስዶ እንደ ግብአት ልጆችን መታደግ መቻል፣ ይሄ ትልቅ እርዳታ ነው። ንቅናቄው ከዚህ በተጨማሪ ህገወጥ የመሬት ወረራንና ከጊዜ ወደ ጊዜ እያሻቀበ የመጣውን የኑሮ ውድነት መንግስት ሊቆጣጠረው እንደሚገባ በመግለጫው አሳስቧል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን አመሰግናለሁ ወደ ሀዲያ ዞን እንሻገር ገር በሀዲያ ዞን የሶሮ ወረዳ ዋና አስተዳዳሪ ከሥልጣን መነሳታቸውን በመቃወም የተጠራ ሰልፍ በወረዳይቱ ዋና ከተማ ግንብቾ ተካሂደዋል። አንዳንድ ሰልፈኞች ታዲያ አስተዳዳሪው የተነሱት ያለምንም ቅድመ ሁኔታና ያለ ግምገማ መሆኑ አደባባይ እንድንወጣ ምክንያት ሆነዋል ሲሉ ለአሜሪካ ድምጽ ገልጠዋል። ከትናንት አንስቶ የሀድያ ዞን መንግሥት ኃላፊዎችን አስተያየት ለማካተት ያደረገው ጥረት አለመሳካቱን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል። ባህዲያ ዞን የሶሮ ወረዳ አስተዳዳሪ ያለምንም ቅድሚያ ሁኔታ ከስልጣን ተባረዋል ያሉ የግንብቹ ከተማ ነዋሪዎች ለተቃውሞ አደባባይ ወጥተዋል። ስማቸው በብዙኃን መገናኛ እንዲገለጽ ያልፈለጉ ከሰልፈኞች ውስጥ እንደነበሩ የተናገሩ የከተማው ነዋሪዎች አስተዳዳሪው በህዝብ ይሁንታ ያላቸውና ለውጥ ለማምጣት ሲታትሩ የነበሩ ሰራተኛ ሲሆኑ እንደሌላው አመራር ተገምግመው ሳይሆን በስራ ከስልጣን ወርዷል በማለት ነው አደባባይ መውጣታቸውን በስልክ ለቪ የገለጡት አቶ አቤኔዘር በቀላ ይባላሉ። እና ወጣት ነው ያው ህዝባዊ ነው ልዩ ህዝብን ወደ ልማት ይዞ የሚሄድ ጥሩ አስተሳሰብ ያለው ህዝባዊ ነው እና ያለምንም ምክንያት የተወሰነ ግሩፖች አሉ። እኛ ምንም ሳና ቅፋት ሳይ ህዝብን ይዞ አንዳንድ የምነበቡ ልማቶችን ሰርተዋል በዚህ በአንድ አመት ውስጥ እና ይህንን ምንም በማይታወዱ ቡዲያ በሆነ መስመር መጥተው ዛሬ ከዞን እንትን ስሉ በዚህ ጉዳይ ህዝቡ በጣም ታሞ ሰላማዊ ሰልፍ ወጣል። ምን ያህል ህዝብ ነው በግምት ሰላማዊ ሰልፍ? ኧረ ከአራት ሺ ከአምስት ሺ በላይ ነው። ወደ ግጭት ካቱ ጉዳዮችም ነበሩ ህዝቡ በሰላም እንዲበጠን ተደርጓል እና አስተዳደ አቶ አብኝ ዘርን ይዘው ከዞን የመጡ አመራሮች ና ዞን ይዘው ይላሉ በክልሉ የወረዳ አስተዳዳሪ የዞን መሪ የከተማ ከንቲባ እየሾመ የሚያስቀምጠው ክልሉን እየመራ ያለው ደሄደን የሚባል ፓርቲ ነው። አሁን ራሱን አክስሞ የብልጽግና ፓርቲ አባል የሆነው ማለት ነው። ከምን የተነሳ ነው አሁን ድርጅቱ ያስቀመጠው ሰው ሲነሳ ያለኛ ይሁንታ ተነሳ ብላችሁ ሰላማዊ ሰልፍ ልትወጡ አላችሁት? ለግምገማ ይቀርብ ነበር። አንዴ አስተዳደር ካጠፋ ይህንን አጥፍተዋል። በዚህ በዚህ መሰረት በህዝቡ አቤቱታ የህዝቡን አቤቱታ ተከትሎ ነበረ ኤጀንሲ አነተ የነበረው እና ዱብዳ ነው። በቃ ምንም ይህንን አጠፋ እንዲሆነ የሚባል ነገር የለም። ለዚህም ሰልፈኞቹ የሶሮ ወረዳ አስተዳዳሪም አቶ አቤነዘር በቀለን ከስልጣን ያነሱት የሀዲያ ዞን አመራሮች ናቸው ስሉ ይከሳሉ። በጣም የሚገርም ነገር ነው። የሆነው ነገር ሀገራዊ ለውጡ ከተካሄደ በኋላ አዲያ ዞን ላይ በመጀመሪያ ደረጃ ለውጡን ከተቀበሉ ወረዳዎች አንዱ የሶሮ ወረዳ ነው። ከዛ በኋላ ህዝብ በነፊስ ጥፎ ካላቸው የትምህርት ዝግጅት ፖለቲካል አቅም ካላቸው ከዚህ በፊት በነበራቸው ፐርፎርማንስ ብዙ ነገር አይቶ ህዝብ የሰጣቸው ልጆች ነበሩ እና እነዛ ልጆች የህዝብን ድምፅ እየሰሙ ይሰሩ ነበረ እና ያንን ያልወደዱ አንዳንድ ርዝራጅ የቀድሞ ስርዓት ናፋቂዎች ለሁሉ ያልቀየራቸው ያንን ላይ መጀመሪያ ያዙትን ነገር ይዘው የመጡ ሰዎች ነበሩ እና ያለምንም የህዝብ ግምገማ፣ ያለምንም የመቶ የምክር ቤት አባላት ሳይገመገሙ ነው አስተዳደሩን ለማንሳት የመጡት። በዛ በጣም ከባድ የሆነ ከባድ የሆነ ነውጥ ተነስቶ ነበረ። ከተማው ላይ ህዝብ ወጥቶ በፍጹም እኛ የሰጠናቸውን ልጆች ባናስገመንግም የወርዱበት ሁኔታ የለም። በእነሷ አማካኝነት ደግሞ የተጀመረ ፕሮጀክቶች ነበሩ። ይህንን ያደረገው ደግሞ የዞኑ የአዲያ ዞን ድርጅትና ዋና አስተዳደር ነው የሚባል ጭንጭንጣ ያለው። በሰልፉ ግጭት እንዳይፈጠር የጽጥታ ኃይል ከፍተኛ ጥረት ማድረጉንም ተናግሯል። ከትናንት ጀምሮ የሀዲያ ዞን የመንግስት የስራ ኃላፊዎችን አስተያየት ለማካተት ተደጋጋሚ ጥረት ባደረግም አልተሳካም። የዞን መንግስት አስተያየት ሳገኙ የሚመለስበት ሲሆን አሁን በሶሮ ወረዳ ግምቢቹ ከተማ እንደተደረገው ሰልፍ ባይወጣበትም፣ በአሁኑ የዞኑ አስተዳዳሪ አቶ አሸናፊ ጴጥሮስ የተኩት አቶ አያለው ዝናም ከስልጣናቸው ሲነሱ ተቃውሞ ማስተናገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብዲዮስ እናመሰግናለን። አድማጮች፣ አሁን ወደ ዓለም አቀፍ ጉዳዮች ነው ፊታችን የምናዞረው። በኢራንና በአውሮፓ መካከል ያመላልሰናል። ኢራን የኒውክለር መርሃ ግብሯን የሚመለከተውን እንደ አውሮፓውያን የዘመን አቆጣጠር በ2015 የተፈረመውን ስምምነት ለማንቀሳቀስ እንድትወያይ ለማስገደድ በሚል ብሪታንያ፣ ፈረንሳይና ጀርመን እየሞከሩ ናቸው። ኢዩ ሶስት በሚል ስያሜ የሚታወቁት ሦስቱ አገሮች በስምምነት ውስጥ የተቀመጠውን የጭቅጭቅ መፍቻ መንገድ አንቀሳቅሰዋል። እንደሚታወሰው ውሉን አጥብቀው የሚነቅፉት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዩናይት ስቴትስን ባለፈው እንደ አውሮፓውያኑ የዘመን አቆጣጠር 2018 ካስወጡ ወዲህ ከባድ ችግር ገጥሞታል ውሉ። ቴሄራን አውሮፓውያኑ የውሉ ፈራሚዎች በውሉ የገቡትን ግዴታ ባለመወጣታቸው የኒውክሌር መርሃ ግብሯን ለማቆም የገባችውን ቃል አላከብርም ወይም እንዳላከብር አድርጎኛል ትላለች። የአሜሪካ ድምጿ ዝላቲካ ሆክ እንደዘገበችው ለውዝግቡ መፍትሄ የማይገኝ ከሆነ ኢራን ላይ ዓለም አቀፍ ማዕቀቦች ተመልሰው ሊደነገጉባት ይችላሉ ነው የሚሉት። ቆንጅታየ እንዲህ አጠናቅረዋለች። የኢራንን የኒክሌር መርሃ ግብር ለማስቆም በተደረሰው ስምምነት ተፈራራሚ የሆኑት ሶስቱ የአውሮፓ ሀገሮች የውሉን የጭቅጭቅ መፍቻ ስርዓት ያንቀሳቀሱት ቴህራን በተደጋጋሚ ውሉም በመጣሷ እንደሆነ ይናገራሉ። ዩናይትድ ስቴትስ ትውጣ እንጂ ውሉ አሁንም እንደ ጸና መሆኑን ነው ሶስቱ ሀገሮች የሚያስገነዝቡት። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ያስረዳሉ። For our part as the United Kingdom we were disappointed that the US withdrew from the JCPOA. እኛ እንደ ዩናይትድ ኪንግደም ዩናይትድ ስቴትስ በ2018 ከውሉ በመውጣቱ አዝነናል። በእኛ በኩል ውሉ እንዳይፈርስ ከዓለም አቀፍ አጋሮቻችን ጋር ሆነን ያለ ረፍት ሰርተናል። እኛ የገባነውን ቃል እያከበርን ነን። የኢራን ባለስልጣናት በበኩላቸው አውሮፓውያኑ የስምምነቱ ፈራሚዎች ለዩናይትድ ስቴትስ ጫና ተንበርክከዋል። የሀገራችንን ምጣኔ ሀብት የሚጎዳ ማዕቀብ ጥለውብናል። ስለሆነም የኒውክሌር መርሃ ግብራችንን ያንቀሳቀስ ነው ተገደን ነው ይላሉ። የጀርመኑ የውጭ ጉዳይ ሚኒስትር ሃይኮ ማስ በምላሹ እንዲህ ብለዋል። ኢራን ሉን እንደማታከብር ባለፉት ሳምንታት እና ወራት ደጋግማ ስትናገር ነበር። አሁን ያው ያለችውን ተግባራዊ አድርጋለች። ለዚህ አድራጎት ምላሽ ሳይሰጡበት ማለፍ ትክክል ነው ብለን አናምንም። የኢራን የውጭ ጉዳይ ሚኒስትር አባስ ሙሳቪ በበኩላቸው የአውሮፓ ሀገሮቹ እርምጃ የሚረዳ አይደለም ለሚወሰድብን ማናቸውም ናቸውም ገንቢ ያልሆነ ተግባር ተገቢውን ወሳኝና ጠንካራ ምላሽ እንሰጣለን ብለዋል። ኢራን በውሉ የተካተተው የግጭት መፍቻ ስርዓት ከተንቀሳቀሰ በኋላ ከሶስቱ ሀገሮች ጋር ጭቅጭቁን ለመፍታት ልትነጋገር የአስራ አምስት ቀን ጊዜ ይኖራታል ይህን ካላደረገች ደግሞ የተባበሩት መንግስታት ድርጅት ስምምነቱ በተጠናቀቀበት ወቅት ያነሳላትን አለም አቀፍ ማዕቀብ እንደገና ሊያጸናባት ይችላል። የዓለም ሀያላኑን በውሉ አስተባባሪነት ወክለው የሚሰሩት የአውሮፓ ህብረት የውጭ ፖሊሲ ኃላፊው ጆሴፕ ቦሬል ሲናገሩ ሶስቱ ሀገሮች እርምጃውን የወሰዱት ኢራን ሙሉ በሙሉ ስምምነቱን የምታከብርበትን መፍትሄ ለመፈለግ እንጂ ማዕቀብ ለመጣል ፈልገው አይደለም ብለዋል። የአውሮፓ ህብረት አቋም ግልጽ ነው። ይህ ስምምነት ከፈረሰ የጦር መሳሪያ መስፋፋትን በዓለም አቀፍ ደረጃ ለመቆጣጠር ለተደራጁ መዋቅሮች ወሳኝ፣ ለክልሉ ፀጥታም አስፈላጊ የሆነ አካልን አጣን ማለት ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ለቢቢሲ በሰጡት ቃለ መጠይቅ አጠቃላዩ የኢራን ኒውክሌየር ጉዳይ ስምምነት እንዲያንሰራራ ማድረግ ካልተቻለ ሌላ ስምምነት መፈለግ ነው ብለዋል። እንግዲህ ያን ስምምነት የምንሰርዘው ከሆነ በሌላ እንተካው። እንዲያውም ፕሬዚዳንት ትራምፕ ባቀረቡት ስምምነት መተካት ነው። ፕሬዚዳንት ትራምፕ የሚፈልጉት የኢራንን የኒውክሌር መርሃ ግብር የሚያስቆም ሽብርተኛ ቡድኖችን መደገፏንና በክልሉ የምታደርገውን የጣልቃ ገብነት ተግባር ለማቆምም ቃል እንድትገባ የሚያደርግ ስምምነት እንድትደርስ ነው። ቆንጂ ታየን ለዘገባው አመሰግናለሁ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከአርባ መሆኑን ያመለክታል። አስተናጋጃችሁ አሉላ ከበደ ነኝ። ለሁለተኛው አጋማሽ ተመድበው ከነበሩ ቅንብሮች አንዱን እናሰማችሁ። ዲሞክራሲ በተግባር ሳምንታዊው ዲሞክራሲ በተግባር ለዛሬ ዴስቲኒ ኢትዮጵያ በተባለው መርሃ ግብር የተሳተፉ 14 የፖለቲካ ፓርቲዎች አባላትና ሌሎች የማህበረሰብ ወኪሎች መካከል አባል የነበሩ ወይም የተሳተፉ አንዲት እንግዳ ይዟል። ወይዘሮ ፍሬ አለም ሽባባ ይባላሉ። ለልጆች የምግብ መብት እንዲጠበቅ የሚሟገት ድርጅት ሰራተኛ ናቸው። መሟገት ብቻ አይደለም፣ ምግብ ለማግኘት የማይችሉ አያሌ ህጻናትን በመመገብ እንዲማሩ የማስቻል ወይም የሚያስችል የማህበረሰብ ጀግናም ናቸው ይለናል መለስካቸው አምሃ ነው። ይህን ዝግጅት ያቀናበረልን በሰፊው የሚታወቁ በመሆናቸውም የዴስትኒ ኢትዮጵያ መርሃ ግብር መሪዎች በምስጢር ከመረመሯቸው ሀምሳ ኢትዮጵያውያን መካከል አንዱ አድርጓቸዋል ይላል መለስካቸው አምሃ ተከታዩን ይዟል። ወይዘሮ ፍሬ አለም ከዚህ ስብሰባ ምን ጠብቀው እንደነበረ ስጠይቃቸው ምንም ከመጠበቃቸው በፊት የሚሰበሰቡትን ሰዎች ማንነት እንደሰሙ ፍርሃት እንዳደረባቸውና የደህንነታቸው ጉዳይ አሳስቧቸው እንደነበረ በሁሉም ዘንድ ይህ መፈራራቱ እንደነበረ ነው የነገሩኝ። ፍርሃቱ እንዴት ለቀቃቸው አልኳቸው? እሱ ጥሩ ጥያቄ ነው። ፍርሃቱ የለቀቀን ደጋግመን ስንገናኝ ሁሉም ሰዎች አንድ ኮመን የሚያገናኝን ነገር ሰው መሆናችን መሆኑን አየን። ሰው መሆን አንድ አይነት ነው፣ ምንም እንትን የለውም። በቁርስ በምሳበራት ውይይቶች ላይ በጠረጴዛ ዙሪያ የሚደረጉ ውይይቶች ላይ አብረን እንድንቀመጥ ሲደረግ በደንብ ታስቦበት ነው። ራሱ ቁርስ ምሳላት ላይ የምንቀመጠው ዝም ብሎ መቀመጥ የለም እና እዛ ላይ ኢሹዎች ይመረጣሉ። እዛ ኢሹ ላይ ሁሉ ሰው አስተያየት እየሰጠ ምግብ ይበላል። እዛ ላይ ሰዎችን የበለጠ እያወቅ ናቸው ሄድን እያወቅ ናቸው ስንሄድ የመጀመሪያው ሪአክሽን መደንገጥ ነበረ። የደነገጥ ነው፣ ለካ እነዚህ ሰዎች እንደዚህ አይነት ናቸው። እኛ የነበረን ስዕልና እነሱ ሆነው ያገኘናቸው ነገር ፈጽሞ ልዩነት ስልል በእሱ በመደነቅ ትንሽ ጊዜ አጥፍተናል። ሳናውቃቸው ሀገራችን ለካ በዚህ አይነት ስለ ብዙ ነገሮች ያለን ግምት የተሳሳተ ነው ማለት ነው። በርቀት በምናውቃቸው ጉዳዮች ላይ ጠጋ ብለን ማየት አለብን እያል እንዲሁ እነሱን እያወቅናቸው ስንሄድ የነበረን እንትን ደስታ ነበረ፣ ተስፋ ደስታ እንደው ችግሩ ውስጥ ባይፈታ ሁሉስ ውስጥ ቢቀጥል ሰው እንደዚህ መነጋገር ከቻለ አይበቃውም ወይ? ምንድን ነው ታዲያ? ይሄ እኮ ይሄ ነው የሚፈለገው የሚል እንትን ውስጥ ነበር። በኋላ ደግሞ ሪል የሆኑ ጉዳዮች ላይ እያነሳን ስንነጋገር የሚሰጧቸው በሳል ሀሳቦች ያስደነግጡት ነበር በጣም። እሱን እሱን እያየን እንደኛ አይነት ሰው ደግሞ ይሄ ፕራክቲሽነር የሚባሉት ማለት ነው በትክክል መሬት ላይ ያለውን ችግር የዕለት ዕለት የኑሮውን ሁኔታውን የሚያውቁ ሰዎች ሲኖሩ ዝም ብሎ ሀሳባዊ ነገር ላይ ብቻ ሰዎች እንዳይከራከሩ እንትኑን መሬት የማስነካት ጉዳዩን ቁም ነገሩን መሬት እንዲነካ የማድረግ ሚና ተጫውተናል። እዛ ላይ አጀንዳ ሴቲንግ የሚባለው እሱ ነው። እና እኛ አሁን ልክ በብዙ ውይይቶች መካከል ድንገት ተነስቶ ስለ ምግብ ማውራት ማለት ነው ይሄ በቃ ምግብ ለዘመናት ያልተፈታ ጥያቄ ነው ለኢትዮጵያ ህዝብ። ስለዚህ እናንተ ሁላችሁም ስለ ምግብ አንዳችሁም አላነሳችሁም። አሁን ስለዚህ ምን አይነት ተቆርቋሪነት ነው እያወራችሁ ያላችሁት? እንደዚህ አይነት ጥያቄዎች ማለት ነው እና እነሱን ልክ ወደ ህሊናቸው የሚመልስ እና በትክክልም ይሄን ነገር በደንብ አላየነውም ነበር በእኛ የፖለቲካ ፕሮግራም ውስጥ ከዚህ በኋላ ትኩረት እናረጋለን። እንደውም አንዳንዶቹ በግል እኔ ጋር እየመጡ ከዚህ በኋላ ታያለሽ ይህን ነገር ዋና አጀንዳ ባናረገው በኛ ያሉኝ ሁሉ አሉ እና ልክ እንደዚህ አይነት ሚና ነው የተጫወት ነው። እስቲ በመርሃ ግብሩ መጨረሻ ላይ የተገኘውን ውጤት እንዴት ነው የሚመዝኑት? በመርሃ ግብሩ መጨረሻ ላይ የተገኘው ውጤት በብዙ ደረጃ ነው የማየው አንዱ እነዚህን አካላት ማቀራረብ በራሱ አቀራርቦ አንድ መድረክ ላይ ቁጭ ብለው ለህዝብ ሲታዩ ለመጀመሪያ ጊዜ ሰዎች በሀገራቸው ጉዳይ ላይ መፍትሄ እንደሚያገኙና ተስፋ እንዳለን እንደ ሀገር የፖለቲካ ልዩነቶች አገራችንን እንደማይበታትኑ ለጠብ እንደማይዳርገን ህዝቡ በተጨባጭ ስላየ ሰው እንቅልፍ ተኝቶ ነው ያደረው። ልክ ከዛን ቀን በኋላ የመጀመሪያው እሱ ነው የፖለቲካ ባህሉን የቀየረ። የፖለቲካ ባህላችን ትራንስፎርም አርገነዋል የሚል መልእክት ያስተላለፍንበት ትልቅ መድረክ ነበር። እሱ እንግዲህ ዝርዝሩ እንዳለ ሆኖ ማለት ነው። የፖለቲካ ባህል ስንል ኮሚኒኬት የምናደርግበት ምንግባባበት እንዲህ ሰው እኮ ጉዳይ አይመረጥለትም። ራሱ ይጠቅመኛል ብሎ ያሰበውን ጉዳይ ሰው ሲያራምድ የሚያራምድበት ባህል ነው። አሁን እኛን ሀገር ያስቸግረን እና እሱን ትልቅ መልእክት አስተላልፏል። ልዩነቶች እንደተጠበቁ ሆነው እንደ ሰው ግን በሰላም መኖር እንችላለን፣ መነጋገር እንችላለን ነው። ሁለተኛው ለሀገራችን ክሮስ ከቲንግ ኢሹስ የሚባሉት ምንድን ናቸው? እነዚህ ዋና ጉዳዮች ለኢትዮጵያ ፖለቲካዊ ወደፊት እጣ ፈንታውን የሚወስኑት ለሚቀጥለው ሃያ ዓመት ሀገራችንን ወደፈለግነው ዳይሬክሽን መጀመሪያ የምንፈልገው ምንድን ነው ነው የምንፈልጋት ኢትዮጵያ ነው። ራሱ ርሱ የምንፈልገው ነገር ላይ ልዩነት የለንም ሁላችንም ማለት ነው። መጨረሻ ላይ ይህን የምንፈልገው ነገር ላይ አንድ አይነት ነው ሁሉም ሰው የሚፈልገው? የበለጸገች ኢትዮጵያ ሁሉ ሰው የሚከበርባት ኢትዮጵያ ህጻናት በስርዓት የሚያድጉባት ኢትዮጵያ የዜጎች መብት የሚከበርበት ኢትዮጵያ ነው የሚፈልገው ሁሉም አካላት የሚፈልጉት ይህንን ነው የምንፈልገው ነገር አንድ አይነት ከሆነ ስለዚህ አካሄዱ ላይ ነው ማለት ነው ልዩነት ያለን አካሄዱ ላይ ያለን ልዩነትም እንደተጠበቀ ሆኖ ዋና ጉዳዮች ምንድን ናቸው የሚለውን ይሄ ቡድን አንጥሮ ያወጣበት ፕሮሰስ ነው ሌላው ጠቃሚ ነው ምንለው ሶስት ናቸው። ዋና ጉዳዩ የምግብ ዋስትና ወይም ፉድ ሲኪሪቲ የሚባለው ኢትዮጵያ ለዘመናት ያልመለሰችው ጥያቄ፣ እስካሁንም እየታገለን ያለ ችግር የምግብ ነገር አልተፈታም። አንድ እሱ ነው። ሁለተኛ ክላይሜት ቼንጅ ነው። ግሎባሊም የምናውቀው ችግር ነው። ኢትዮጵያ ደግሞ እዚህ ላይ ብዙ ካልሰራች፣ ህዝባችንም ሀገራችንም አደጋ ላይ እንደምትወድቅ ጥናቶችም ያሳያሉ። ሳይንቲስቶችም ይጮሃሉ በዚህ ዙሪያ ምክንያቱም አንዱ ከአንዱ ጋር የተያያዘ ስለሆነ፣ ሶስተኛው ፖፑሌሽን ግሮዝ ነው፣ የህዝብ እድገት የህዝብ ቁጥር መጨመር። አዎ እነዚህ ሶስቱ ተመጋጋቢ ናቸው፣ አንዱ አንዱን ይይዛል። እነዚህ ሶስቱ በስርዓት ካልተመሩ ምንም አይነት የፖለቲካ እንደው በጣም ህልም የሚመስል ፖለቲካ እንትን ይዘን ብንመጣ ምንም የሚሆን ነገር የለም። ስለዚህ ሁሉም ለሚቀጥለው ሀያ ዓመት በፖለቲካ ውስጥ ግንባር ቀደም ሚና ጫወታለሁ የሚል ማንኛውም አሁን ያለ ወደፊት የሚመጣ አካል ቢሆን እነዚህ ሶስቱ ነገሮች ላይ ነው ምን መዝ ነው፣ እነዚህ ሶስቱ ነገሮች ላይ ምን እቅድ አለው፣ አሁን እንግዲህ እንዲሰራ የሚፈለግ ነው። እዚህ ሶስቱ ነገሮች ላይ በሙሉ እነዚህ ፖለቲካ ፓርቲዎች ልዩነት የላቸውም። ሁሉንም ችግር ናቸው ብለው ያምናሉ። ሁሉንም መፍትሄ ይፈልጋል ብለው ያምናሉ። ሁሉንም በጥንቃቄ መሰራት ያለባቸው የኢትዮጵያ ጉዳዮች ብለው የተስማሙባቸው ናቸው። ግን እንግዲህ ቅድም መደንገጠውን ከዛ በኋላ እየተለማመዳችሁ እንደመጣችሁ ተመልክቻለሁ። እስካሁን ባለ እንትን ይሄንን ውጤት ግን ጠብቀው ነበር። ከተወሰነ በኋላ አልጠበቅድም። ምክንያቱም በየስብሰባው ላይ ሁልጊዜ በፍርሀት ነው የምንገናኘው። ምክንያቱም ሀሳብ ይቀይሩ ይሆን ይቀሩ ይሆን ይሄ አያስፈልግ የሚሉ ይሆን ከፓርቲያቸው ጋር ተነጋግረው ይሄ ለምን ምን ያስፈልጋል ብለው እንደገና ሌላ ነገር የሚል ሁሉም ሰው ሰቀቀን ውስጥ ነው የነበረው። ግን እንደዛ አልነበረም። በመጡ ቁጥር እንዲያውም የበለጠ ሀሳብ ለማካፈል አንብበው ተዘጋጅተው ነበር የሚመጡት። በጣም እኛ እሱ ነው በቃ ያስገረመን። ከኛ የበለጠ ቁርጠኞች ነበሩ እነሱ እንደውም የበለጠ በሰዓት የፖለቲካ ሰዎች በጣም ይፈልጉት ነበር። ይሄንን ደጋግመውም ይናገራሉ። እኛ ይሄንን በጣም እንፈልገዋለን፣ ተጠናክሮ እንዲቀጥል እንፈልጋለን። ካለፈው እንዲህ አይነት ትምህርት አግኝተናል፣ እንዲህ አይነት ወዳጆች አፍርተናል። ለምሳሌ ነከሌን ነከሌን፣ እኛ እናቃቸውም ነበር፣ አሁን ግን ተዋውቀን እየተጠያየቅን ነው ብለው ይናገራሉ። ሻይ ብሬክ ላይ እንደዚህ አብረው ሽርሽር ጉዞ በእግራቸው ያደርጋሉ። አብረው ቡና ይጠጣሉ። ይሄ እንደ ሰው ያላቸውን ግንኙነት አጠናክሯል። ለእነሱም ለራሳቸውም እረፍት ሰጥቷቸዋል። ይህን ማወቃቸውም ምክንያቱም ስጋቱ ከባድ ስለነበረ በሁሉም አቅጣጫ ያ ያ ጠቅሟል። በተለይ ላይቀጥል ይችላል ብለን የሰጋንባቸው ጊዜያቶች ነበሩ። ሰኔ 15 በከፍተኛ አመራሮች ላይ ጥቃት ሲደርስ መሀል ላይ ነው የነበረ የኛ እንትን እኔ በአጋጣሚ ወደ ውጭ ለስራ ሄጄ ነበረ። መንገድ ላይ እየተጓዝኩ ነው ይህን ዜና የሰማሁት። ለሁላችንም ከባድ ሀዘን ነበረ። በጣም ከሀዘኑ በኋላ እና እንባችን ከፈሰሰ በኋላ በእኔ ጭንቅላት ውስጥ ሁለተኛ የመጣው ነገር ይሄ ሴናሪዮ ቲም እንደገና ይገናኛል ወይም ነበረ። ምክንያቱም ይሄ የተፈጠረው ችግር ይህን ቡድን እንዴት አፌክት እንደሚያደርገው አላወቅንም ነበር ሁላችን እና ድንጋጤያችን እሱ ነው ሁለተኛ። ብዙ ነገር ተበለሻሽቶ ቢበታተን፣ አገሩ ቢበታተን ይሄ ቡድን ብቸኛ ሬስኪው እንትን ሊሆን ይችላል፣ ምክንያቱም ሰው መገናኘት የሚችልበት ሌላ ምንም መንገድ የለም እና ረዲ ተዋውቀናል። ጥሪ ቢደረግ አንዴም ሁሉም ወደ አንድ እንትን ሊመጡ ይችላሉ። እና ሁለቱም አይነት ዝብርቅርቅ ያለ ሀሳብ ነው የነበረን። በኋላ የተደረገው ስብሰባ ላይ ሁሉ ሰው ሲገናኝ በከባድ ሀዘን ነው የተገናኘ ነው። በጣም ከባድ ሀዘን ውስጥ ሆነን ነው የተገናኘነው። ሁላችንም አንገታችን ደፍተናል። ሁሉ ሰው አዝኗል፣ ተደናግጧል። አንዳንዶች ላይ ተስፋ መቁረጥ ይታይ ነበር። በጣም እንደዚህ ከሆነ ታዲያ ምንድን ነው እንትኑ የሚል ነው። ከዛ ወጥተን እንደገና ተስፋ ለማድረግ በጣም ብዙ ንግግሮች ያስፈልጉ ነበረ። መቼ ነው ይሄ ውጤት ሊመጣ ይችላል ብለው ነው ፍንጭ የታየሁት? መቼ ነው ወደ መጨረሻው አካባቢ ብዙ ሰው በጣም መግባባት ቻለ። ከስጋት ወደ ጓደኛ ወደ መሆን ወደ መግባባት በደንብ እንደ ቤተሰብ ወደ ማውራት ተሸጋግረን ነበረ። ወደ መጨረሻው አካባቢና ትልልቆቹ ፖለቲሽንስ ሲኒየር ሰዎች ከእኛ ጋር እኩል ልክ ክፍል ውስጥ ተማሪዎች አብረው ሲማሩ እንደሚነጋገሩት ነው፣ ከኛ ጋር የሚነጋገሩት እንጂ ምንም ልዩነት የለም። ሃይራርኪ የለም ስልጣን ምናምን እዛ አይከበርም። ሁሉ ሰው እኩል ነው። እንደ ክፍል ተማሪ ነው የምናወራው። እንዲያረጋችሁት እንዲጎደለ ምናምን ሁሉ ሰው እየተሳተፈ እንደዛ ነው የተደረገው። እና ፕሮሰሱ ራሱ በጣም አቀራራቢ ስለነበረ መጨረሻ ላይ ረሳ ነው ሁሉ እነዚያ ሰዎች የሆነ ከሌላ ቡድን እንደመጡ ከሌላ ፖለቲካ ምናምን አሁን የእኛ ቲም እያለ ነው የምናወራው ራሱ ይሄን ስለዚህ እንዲህ አይነትን ስለነበረ ፕሮግራሙ ይፋ በተደረገበት ቀን በጣም ለሰውም የሚታይ ነበር በግልጽ ግልጽ ነበረ እና በደንብ ብስል ብሎ የወጣ ነገር ስለነበረ ነው ሰውንም ያስደነገጠው በዚህ ውጥን የተገኘው ውጤት ለሌላ ሁሉ ለፖለቲካ ፓርቲዎችም አይደለም ለህዝቡ ጭምር ሀብት እንዲሆን እንዴት ነው ያደርጋችሁ እ ነው የምታደረጉ? አሁን ለሚቀጥለው አንድ አመት እቅድ ወጥቷል፣ ይሰራል። እዛ የዲስሚኔሽን ቲም አባል ነኝ እኔም፣ አብረን በየክልሉም እየዞር የምንሰጣቸው ትምህርቶች ይኖራሉ። ምናልባት በዚህ ኤክሰርሳይዝ ውስጥ ያገኘነው ጥቅም የምንለው የባህል ትራንስፎርሜሽን ነው። እና እኔ ወንድሜን የተለየ አቋም የፖለቲካ አቋም ስላራመደ እሱን ላጠፋው አይገባም፣ ላዳምጠው ነው የሚገባው። እኔ የራሴን አቋም አጠናክሬ ለመሄድ መጀመሪያ ከጎን ያለው ሰው የሚናገረው ነገር በደንብ ማዳመጥ አለብኝ። ይሄ ደግሞ የሰለጠነ የፖለቲካ ባህል የሚጠይቀው ስነ ስርአት ነው። መነጋገርና መደማመጥ፣ ስድቦችንና ማስፈራራቶችን ወደ ክርክር መቀየር፣ ሀሳብን መግለጽ፣ ሀሳብን በሀሳብ መሞገት። በምክንያት መሞገት። ሁልጊዜም ደግሞ ለመሟገት አናዳምጥም አንደርስታንድ ለማድረግም ነው። አንዳንዶቹ ነገሮች ምንም መልስም የሌላቸው ናቸው። ዝም ብሎ አንደርስታንዲንግ ብቻ የሚፈልጉ ናቸው። እና እነሱ እነሱን እንግዲህ ባህል ስለሆነ አሁን እየታገልን ያለው ምናልባት ይሄ ቡድን ባህል ግንባታ ላይ ነው አስተዋጽኦ የሚያደርገው ብዬ አስባለሁ። የተሻለ ባህል ተገንብቷል። እዚህ ቡድን ላይ የተሻለ ነገር አለ። ከዚህ በላይ መሰራት አለበት። ብዙ ቦታ ይሄ መነገር አለበት። ያን ዕለት እንኳ በቀጥታ ቴሌቪዥን የተላለፈው ፕሮግራም የብዙ ሰዎችን አስተሳሰብ ቀይሯል። ከዛ በኋላ ሰዎች ተቀይሯል፣ ብዙ ሰዎች ተቀይሯል፣ ተስፋ አድርገዋል። ከዛም ደጋግመው በየሚዲያው ደግሞ እየቀረቡ ይሄው ቡድን የተወሰኑ የተወሰኑ አካላት ሲናገሩ የሰሙ ሰዎች ሁሉ እጅግ በጣም ደስተኞች ናቸው። እና አሁን ሰው ስለተለያየ የፖለቲካው አቋም አይደለም የሚጨነቀው ስለምንገልጽበት ባህል ይሄ መሳደብ፣ ማዋረድ፣ ሰዎች ማንቋሸሽ፣ ማጥላላት፣ አምባገነናዊነት ጋር እየተጋፈጠን መሆኑን የምናይበት ብዙ እንትን አለና አንዱ የሀገራችን ትግል የሚሆነው አምባገነንነትን ሳናውቀው እኛ ውስጥ ተጠናውቶን እያለ ሌሎችን አምባገነን እያል እኛ ራሳችን አምባገነን ይሄን አለማወቅ ነው እንግዲህ ትልቁና፣ ይሄ እውቀት የሚጠይቅ ነገር ስለሆነ ይሄ ቡድን እየዞረ በማስተማር ይሄንን ፕሮሞት በማድረግ ሰዎች የተለየ አቋም ሲኖራቸው አክብረናቸው ልናዳምጣቸው እንችላለን። እነሱን ማዋረድ የለብንም፣ ማጥላላት የለብንም፣ ሌላ ስም መስጠት የለብንም። ፍርሃት አጥፍተን ነው አገራችን የምታድገው። አገራችን የምታድገው ደግሞ ከአንድ ወገን በሚመጣ ሀሳብ አይደለም፣ ከሁሉም ሰው በሚመጣ ሀሳብ ያ ተጠራቅሞ ነው ትልቅ አገር የሚገነባው። ይቺ ሀገር የሁሉም ሰው ናት ካል የሁሉም ሰው ሀሳብ ዋጋ አለው የሚለውን መልእክት በተግባር በማሳየት ባህል ውስጥ ያለውን ነገር በመቅረፍ ነው ምናልባት ትልቅ አስተዋጽኦ ይደረጋል ብዬ የማስበው። ግን ከዚህ በላይ ብዙ ስራ ይጠይቃል። ሀገራችን ትልቅ ስለሆነች ተስፋ አለሁት ማለት ነው። በጣም ተስፋ አለኝ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬውን ዴሞክራሲ በተግባር ያሰናዳልን መለስካቸው አምሃ ነው። የዴስቲኒ ኢትዮጵያን ውይይቶች ተንተርሶ መለስካቸው እናመሰግናለን። የመጨረሻው ቅንብር መሰንበቻውን የተካሄደ አንድ ውይይት ይመለከታል። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባው ሚሊኒየም አዳራሽ ከወጣቶች ጋር ውይይት አካሂዷል። ከትናንት በስቲያ የተካሄደውን የዚህን ውይይት የተከታተለችው አላማው በ2012 አገር አቀፍ ምርጫ ላይ እንደነበር ጠቅሳ ዘጋቢያችን ፀሐይ ዳምጠው ተከታዩን አድርሳናለች። በሪ ፍንፍኔ በሚል መሪ ቃል የተዘጋጀው ፕሮግራም በሺዎች የሚቆጠሩ የአዲስ አበባና አካባቢው ህብረተሰብ ያሳተፈ ሲሆን የተለያዩ የፖለቲካ ድርጅት መሪዎችና ታዋቂ ሰዎች ንግግር አድርገዋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል ናቸው። ኦኔግ የኢትዮጵያ ብሔር ብሔረሰቦች በሀገሪቱ እኩል ተጠቃሚ እንዲሆኑ ጠንክሮ ይሠራል ሲሉ ተደምጧል። የኢትዮጵያ ብሔር ብሔረሰቦች አንድነትና ትብብር ለሰላም፣ ለነጻነትና ለዲሞክራሲ፣ ለሀገር ግንባታ ወሳኝ ነው ብለን እናምናለን። የኦሮሞዎች ኢትዮግራፊ አሰፋፈር ከበርካታ ብሔረሰቦች ጋር የሚዋሰል ነው። ከበርካታ ህዝቦች ጋር የባህልና የቋንቋ መወራረስና በርካታ ግንኙነቶችን ፈጥረናል። ዛሬ በሚሊዮን የሚቆጠሩ ኦሮሞዎች በሌሎች ክልሎች ይኖራሉ። ለዚህም በሰሜን ኢትዮጵያ የሚኖሩ የየጁ፣ የወሬመኑ፣ ወረባቦ፣ ወረቃሉ፣ ተምሴ፣ ራያ፣ ወሎና ሌሎች ጥሩ ምሳሌዎች ናቸው። በኦሮሚያ አማራን ጨምሮ የሌሎች ብሔር ብሔረሰቦች አባላት በርካቶች ናቸው። በሁሉም ክልሎች የሚኖሩ የሌሎች ብሔር ብሔረሰቦች አባላት ያለምንም ስጋት ተባብረውና ተፋቅረው በሰላም አብረው መኖር አለንታቸው የምን መልዕክት ማስተላለፍ እንፈልጋለን። በኢትዮጵያ የፌዴራሊዝም ስርዓት እንዲተገበር ኦኔግ ጉልሚና ነበረው ያሉት አቶ ቀጀላ ፌዴራሊዝሙ ተንጠልጥሎ ቀርቷል። ኦነግ ፌዴራሊዝሙ ተጠናክሮ ወደ ሥራ እንዲገባም ይሰራል ብለዋል። ፌዴራዊ ፌዴራሊዝም አገር ገትናል። በምን ጨርሽ ሰው እንዲመርስ የተለያዩ እንቅስቃሴዎች ደመ እየተስተዋሉ ነው የሚል ፕሬዝዶንት ተራራት ገለና ከፍተኛ መስዋዕትነት የመጣውን የፌዴራል ስርዓት ለማፍረስ የሚደረግ ማንኛውም እንቅስቃሴ ባገሪቱ ሰላምና አንድነት ትልቅ አደጋ ይደቅናል ብለን እንሰጋለን። የአፋር ህዝብ ፓርቲ ኃላፊ አቶ ሙሳ አደም ኦነግ ባዘጋጀው መድረክ ላይ ፓርቲያቸው ከሌሎች ተፎካካሪ ፓርቲዎች ጋር በፌዴራሊዝምና በሌሎች ጉዳዮች ላይ ጽኑ አቋም እንዳለው ተናግረዋል። akka parti keñet dimo ta tokunu godan kesatu dimo ummate keñya dimo finuf bulchu dimo blisumma ummate keñya dimma sina እንደ ፓርቲ አንድ የሚያደርጉን ጉዳዮች በተለይም ራስን በራስ ማስተዳደር ስለ ሕዝባችን፣ ስለ ብሔር ብሔረሰቦች፣ ስለ ቋንቋችን ባህላችንና በፌዴራሊዝም በተለይም ደግሞ ከፊታችን ያለው ምርጫ ላይ ተባብረን ተፎካካሪ ሆነን ሕዝብ የመረጠው መንግስት በዚች አገር እንዲመሰረት በምናደርገው እንቅስቃሴ ውስጥ ጠንክረን እንደምንሰራ ቃል እንገባለን። የፖለቲካ ፓርቲዎች ተደማምጠው ሀገሪቷን ወደ ንጋት እንዲያቀኑ ሲሰሩ የነበሩ እና እየሰሩ ያሉት ደግሞ በመድረኩ ላይ ተጋብዘው ንግግር ያደረጉት የደስቲን ኢትዮጵያ አስተባባሪ አቶ ንጉሱ አክሊሉ ናቸው። አብረን መኗኗር አብረን መኖር የምንችልበት ፎርሙላ አንደበት አይደለም፣ ጉልበት አይደለም፣ ነገር ግን ጆሮ ነው። ማዳመጥ ነው። መደማመጥ ነው። ስለዚህ እነዚህ አምሳ ሰዎች የተስማሙበት ነገር ከአሁን በኋላ እንነጋገራለን፣ ከአሁን በኋላ እንደማመጣለን ብለዋል። አሁን በቅርቡ በቴሌቪዥኖች ኦቦዳው ዲብሳ፣ ሌሎችም ብዙ አመራሮቻችን ከተለያዩ ሌሎች የፖለቲካ አመራሮች ጋር እያደረጉ የነበሩትን የፖለቲካ ውይይት በሰከነ መንፈስ፣ በመከባበር በመደማመጥ ሲያደርጉ የነበረውን ውይይት ተመልክታቸዋል። የኢትዮጵያ የወደፊት መልክ ይሄ ነው፣ መከባበር ነው፣ መደማመጥ ነው። ጥያቄዎች አይቆሙም፣ ይቀጥላሉ ነገር ግን እኛም ማዳመጥ አንቆምም፣ እንደማመጣለን፣ እንነጋገራለን። መናገር ብቻ ሳይሆን እናዳምጣለን። በሪፍንፍኔ የተሰኘው ዝግጅት ላይ በሺዎች የሚቆጠሩ ወጣቶችና የተለያዩ ሕብረተሰብ ተወካዮች የተሳተፉ ሲሆን መሰል ዝግጅቶች በቅርቡ በተለያዩ የኦሮሚያ ከተሞች እንደሚዘጋጅ የዝግጅቱ አስተባባሪዎች አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ለምሽቱ ያዘጋጀውን ዝግጅት እያገባደደ ነው። ሰዓታችንም ሊጠናቀቅ ነው። በዚህ ሙዚቃ ነው ታዲያ የምንሰናበተው። አቀናባሪያችን ብርሃን ኃይሉ ተተኪው ስርጭት መሐንዲሳችንና እንዲሁም ዋና አዘጋጇ ትስታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ በምሰሙት ሙዚቃዋ ይናገራል የአስቴር አወቀን አፍቆት ነው የምንሰናበታችሁ። ነገ ሐሙስ እንገናኝ ይከተላል። እኔ በኩል ሰላም ተናደሩ። What do I love Ah, እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይ ልሳት ኣብ ፌስቡክን ዩትብን ካብ 4 ሳብ 4 ፈርቓን ወይ ከዓ ካብ 1 ሳብ 1 ፈርቓን ይመሓላለፍ ንድምስንኩራ ሰማዕትና ኣሎ